አገር በቀል ባህሎችን በማጎልበት ለሀገራዊ ፋይዳ ማዋል አስፈላጊ መሆኑ ተገልጿል። የመጀመሪያው የኢሬቻ የሰላም ሽልማት ዛሬ በአዲስ አበባ ተካሂዷል። ሙክታር ጀማል ዝርዝር አለው። ዛሬ በአዲስ አበባ የተከናወነውን የመጀመሪያ የኢሬቻ የሰላም ሽልማት መተናጠል ስምንት ግለሰቦችና የጋሞ ብሔር ሽማግሌዎችና የባህል አባቶች ለሀገሪቷ ሰላም ፍቅርና መዋደድ ላበረከቱት አስተዋጽኦ በሚል ተሸልመዋል። ይህንን መድረክ ያዘጋጁት የኢፊትሪ ባህልና ቱሪዝም ሚኒስቴር ከኢትዮጵያ ባህል ማዕከል ጋር በመሆን ነው። በዚሁ ስነ ስርዓት ላይ የተገኙት የባህል ሚኒስቴሯ ወይዘሮ ፎዚያ አሚን በተለይ እሬቻ የሰላም እና የሁሉም ተምሳሌት በመሆኑ ሰላምን ማቀንቀን ይህ ማስተማሪያ ነው በማለትም ገልጸዋል። እሬቻ እና ሌሎችም እሬቻን የሚመሳስሉ በየክልሉ በየብሔረሰቡ ያሉትን ባህላዊ ሃይማኖታዊ ተቋማት ጋር በጋራ የምንሰራ እና እንደዚህ አይነት ትላልቅ ስራዎችን የሚሰሩ ሰዎችን በማሸለም በዩኔስኮም እንዲመዘገቡ ለማድረግ የባህልና ቱሪዝም ሚኒስቴር መስሪያ ቤት የበኩሉን ድርሻ ይወጣል እያልኩኝ የዛሬው ዋዜማ ስነ ስርዓት በይፋ መከፈቱን አበስራለሁኝ። በድጋሚ በዚህ ትልቅ አላማ ስም የተሰየማችሁና ለሽልማት የበቃችሁ ሰዎች እንኳን ደስ ያላችሁ ለማለት እወዳለሁ። አመሰግናለሁ። ይህንን ሽልማት የተቀናጁት ብፁዕ ወቅዱስ አቡነ ማትያስ፣ ብፁዕ ወቅዱስ አቡነ መርቆሬዎስ፣ ሙፍቲ ሀጂ ዑመር ኢድሪስ ደመቀ፣ አባገዳ በየነ ሰንበቶ፣ የሶማሌ ጎሳዎች ሰብሳቢ ጋራድ ኩልሚ የጋራድ መሐመድ፣ የጋሞ ሀገር ሽማግሌዎች፣ አርቲስት መሐመድ አህመድ፣ ዶክተር አርቲስት ለማጉያ እና ዶክተር አርቲስት አሊ ብራ ናቸው። የብፁዕ ቅዱስ አቡነ መርቆሪዎስ የፕሮቶኮል ኃላፊ እና ተወካይ ሆነው ሽልማቱን የወሰዱት የተሰማቸውን ደስታ በመግለጽ በተለይ ጠቅላይ ሚኒስትር አብይ አህመድ የብፁዕ አባታችን እምባ አባሽ በመሆናቸው እናመሰግናቸዋለን። ይህ ትልቅ ክብር የተገኘበት ሽልማት ነው ብለዋል። የአንድነት አርበኞች፣ የለውጥ አርበኞች እንዲህ አመስግኑልን፣ በርቱ ለማለት እፈልጋለሁ። እንግዲህ በብፁዕ ቅዱስ አባታችን ስም የተሰማኝን ደስታ እገልጻለሁ። የመጨረሻ ቃሌ፣ ጨለማን ጨለማ አያባረረውም ብርሃን እንጂ፣ ጥላቻንም ጥላቻ አያባረረውም ፍቅር እንጂ። ጠርተን የማንጠግብላትን እናት ሀገር ኢትዮጵያን አደራችሁ ጠብቋት። ሙፍቲ ሀጂ ዑመር እድሪስም በተለይ ሁሉም ለሰላም እንዲሰራ መልካም እንዲናገርም ጥሪ አቀርበዋል። መልካም ሰው መልካም ነገር ያመጣል። አንድ እንሰው ለአገር ይበጃል። ሁላችንም መልካም ተግባር ልናካሄድ ይገባናል። የቱለማ አባገዳና የኦሮሞ አባገዳዊ ሰብሳቢ የሆኑት አባገዳ በየነ ሰንበቶ ሽልማቱን ከተቀበሉ በኋላ የተሰማቸውን ደስታ በአንድ ቃል ብቻ ገልጸዋል ስለ እናት ሀገራችን እንትጋ። እናታችን እናቃለን እንጂ አባታችን አናቅምና የምትናገረው እናታችን ነው። ሁልጊዜ አንድነን ነው ብለው ነ በተለይ በቅርብ በአርባ ምንጭ አካባቢ የተፈጠረውን ችግር ለሰላም ብለው ተንበርክከው ፍቅርን በመስበክ ጥላቻን ያባረሩ የጋሞ የሀገር ሽማግሌዎች በትልቅ አክብሮትና ሙገሳ ሽልማቱ ተበርክቶላቸዋል። ከአሁ ደምሴ ጻራም ይህ የጋሞ ሕዝብ ሽልማት ነው ብለውታል። አድሶ አበልጽጎ በማህበራዊ ችግሮች፣ ፖለቲካዊ ችግሮች ውስጥ እንደ መፍትሄ ሰጪ አካል አድርገው መጠቀሙ ለኢትዮጵያ ይበጃታል፣ ወደ ድሮ ክብሯ ይመልሳታል፣ ሰላም፣ ፍቅር፣ አንድነትንም ያመጣል። በተለይ ደግሞ የዛሬው ዕለት ደግሞ የጋሞ ብሔረሰብ ቀን አድርገን እንወስዳለን። እዚህ መድረክ ላይ እሪቻ የብዝሃነት እና የአንድነት መድረክ በሚል የጥናት ጽሁፍ ቀርቧል። በኦሮሚያ ባህልና ቱሪዝም ቢሮ የባህልና ታሪክ ትውፊት ተመራማሪ አቶ ስንታዮ ቶላ የጥናቱን ጭብጥ በዚህ መልክ ለአሜሪካ ድምጽ ድምፅ ተናግረዋል። ይህን የኦሮሞን የገዳና የሬቻን ስርዓት እሴቶችን እንዴት ወስደን ለኢትዮጵያ አንድነት በብሔር ብሔረሰቦችና ሕዝቦች እኩልነትና መቻቻል ላይ በተመሰረተ አዲሲቷን ኢትዮጵያን ለመገንባት ሞዴል ከሌላ ከዓለም የምንወስደው ነገር የለም። ይሄም ሞዴል ብንጠቀም አዲስ ኢትዮጵያም በመቻቻል፣ በፍቅር፣ በአንድነት ኢትዮጵያዊ ይቅርታ ላይ የተመሰረተች ኢትዮጵያን ለመገንባት እንደምሳሌ ምሳሌ ሞዴል ሊሆነን ይችላል የሚል ሀሳብ ነው። ይህንን መድረክ በተመለከተ ወደፊት ለአፍሪካ ጭምር ተምሳሌት ይሆን ዘንድ በሬቻ ስም የሚሰጠው ሽልማት ወደፊትም እንደሚቀጥል የኢትዮጵያ ባህል ቃል ማዕከል ዋና ስራ አስኪያጅ አቶ ተስፋዬ ሽመልስ ተናግረዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።